ስደተኞችን መጀመሪያ በገቡበት የህብረቱ አባል አገር ጥገኝነት እንዲጠይቁ የሚያስገድደው የደብሊኑ ስምምነት በዚሁ አዲስ መመሪያ የተሻረ ባይሆንም የሚስማማ አዲስ የአስራር ስልት ተቀይሰዋል ተብሏል። አዲሱን መመሪያ ይፋ ያደረጉት የኮሚሽኑ ምክትል ፕሬዚዳንት ሚስተር ፍራንስ ቲመርማንስ ከቱርክ ጋር የተደረሰው ስምምነት ውጤት እያስገኘ መሆኑንም ገልጸው፣ የቱርክ ዜጎች ያለ ቪዛ ወደ አውሮፓ ሊገቡ የሚችሉበትንም ማስራር ኮሚሽኑ በሰነዱ እያካተተ መሆኑንም አስታውቀዋል። ሆኖም ግን የቱርኮች ያለ ቪዛ ወደ ህብረቱ የሸንገን አገሮች የመግባት ጉዳይ እንዲሁ ዝም ብሎ የሚፈቅድ አለመሆኑንም ሚስተር ቲመርማንስ እዚህ ላይ በነፃ የሚጋለብበት አይደለም። ቱርክ ቢያንስ አምስት መሠረታዊ መስፈርቶችን ማሟላት አለባት። አንድም ቱርክ አሻራውን ጨምሮ ሙሉ መረጃውን የያዘ ኤሌክትሮኒክስ መታወቂያ ሳይዝ ሊገባ አይችልም በማለት አስታውቀዋል። ቱርክ የጸረ ሽብር ሕጓን እንደገና መከለስና መሠረታዊ ሰብአዊ መብቶችን ማክበርና ማስጠበቅ ይጠበቅባታል ዜጎቿ ያለ ቪዛ ወደ አውሮፓ ለመግባት እንዲፈቀድላቸው። በተጨማሪም አዲሱ የህብረቱ የስደተኞች መመሪያ የሚመደቡላቸውን ስደተኞች በማይቀበሉም ሆነ የጋራ መመሪያውን በማያከብሩና በማይፈጽሙ አባል አገሮች ቅጣት እንዲጣል የሚጠይቅ መሆኑም ተገልጿል። አዲስ የቀረበው መመሪያ በአወዛጋቢው የደብሊኑ የስደተኞች ውል ላይ ለውጥ አምጥቶ ከሆነ እንዲያብራሩለት ዶቼ ቬሌ ያነጋገራቸው የአውሮፓ ስደተኞች ካውንስል ከፍተኛ የህግ አማካሪ ሚስተር ክሪስ ፖሊት ግን ብዙም ለውጥ እንደሌለው ነው የሚናገሩት። ሁሉም ሰው የተሻሻለው መመሪያ ያለውን አሰራር መሰረታዊ በሆነ ሁኔታ ይለውጣል ብሎ ተስፋ አድርጎ ነበር። ሆኖም ግን አንዳንድ ጥቃቅን ለውጦችን ከማድረግ ውጪ መሰረታዊውን እና ለምሳሌ አንድ ስደተኛ ተገን ሊጠይቅ የሚችለው መጀመሪያ በገባበት ሀገር ነው የሚለውን አልነካውም በማለት ዋናው ችግርም ይህ እንደነበር አስታውቀዋል። በሰነዱ ያለውን አዲስ ነገር ሲያብራሩም አዲስ ነገር የማስተካከያ ዘዴ የተባለውና የደብሊንን ህግ አሰራር ስደተኞችን ወደ ሌሎች አባል ሀገሮች ለማስፈር ከሚጠይቀው አሰራር ጋር ማገናኘቱ ነው። አንድ አባል ሀገር ወደ አገሩ የገቡት ስደተኞች ቁጥር ከተወሰነ መጠን በላይ ከሆነበት ሌሎች ሀገሮች ስደተኞችን እንዲቀበሉ የሚጠይቅ ሲሆን ይህን ሊያደርግ ያልፈለገ ሀገር ግን የማይገደድ ቢሆንም በምትኩ ግን ሊቀበል በሚገባው ሰው ልክ በነፍስ ወከፍ 250 ኢሮ እንዲከፍል የሚጠየቅ መሆኑን አስረድተዋል። uh, take over asylum seekers. But then in that case, they would have to pay uh, 250,000 euros per asylum applicant. ይህ የቀረበው ሀሳብ በስራ ላይ የሚውለው በአውሮፓ ፓርላማና አባል አገሮች ሲጸድቅ ነው። ብሪታንያና አይርላንድ በዚህ ውል ያለመገደድ መብት ያላቸው ሲሆን ሌሎች በተለይ የምስራቅ አውሮፓ አገሮችም ሀሳቡን የሚቀበሉት ስለመሆኑ ያጠራጥራል። ሚስተር ክሪስ ይህ ሰነድ ተቀባይነት አገኘም አላገኘም አሁን በችግር ላይ ላሉ ስደተኞች ያለው ፋይዳ እዚህ ግባ የሚባል እንዳልሆነ ነው የሚናገሩት። ያለውን ችግር የሚያቃልል አይመስልም። ሰነዱ ያተኮረው እዚሁ አውሮፓ ውስጥ ባለው ችግር ላይ ብቻ እንጂ ስደተኞች በአስተማማኝና ሕጋዊ መንገድ ሊገቡ በሚችሉበት ሁኔታ ላይ አይደለም በማለት እንዳውም በአዲሱ ሰነድ የስደተኞችን መብቶች የሚጋፉ በርካታ ስራሮች መካተታቸው እጅግ በጣም አሳሳቢ ነው ብለዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።